የአሜሪካ ድምፅ ነው በ19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ የሚተላለፍላችው የዛሬ ሐሙስ የምሽት ዝግጅታችን አሁን ጀመረ። መንግስት የህወሀት ታጣቂዎችን የሱዳን ጦርነት ተሳትፎ ክስ እያጣራ ነው አለ። የሱዳን መከላከያ ሰራዊትን የህወሀት ታጣቂዎች ተቀላቅለው ተሰማርተዋል የሚል ያው፣ እኛም መረጃውን ተመልክተነዋል። ጉዳዩን ለማጥራት እየሞከርን ነው። ቀደም ሲል የሰማችኋቸው የውጭ ጉዳይ ሚኒስቴር ቃል አቀባይ ነብዩ ተርላን ነው። በምሽቱ አብይ ርዕስ ሙሉ ዘገባውን ወደ እናንተ ይቀርባል። ሐሙስ፣ ግንቦት አንድ 2016 ዓ ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምናመሽታችኋል። አስመማየ ነው ነኝ። እስከ ምሽቱ አራት ሰዓት ድረስ እያስተናግድኳችሁ ከእናንተ ጋር አብራችሁ ማመሽ ነው የሚሆነው። ለዓለም ዜናዎቹ ስመኝሽ የቆየዝ ያለች። የስቱዲዮ ቅንብሩ የሚመራልን ደግሞ ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በራዲዮና በቴሌቪዥን ከምትከታተሉት በተጨማሪ በማህበራዊ ትስስር ገጾቻችን እንዲሁም በዌብሳይታችን እንድትከታተሏችሁ ላስተዋወቃችሁ፣ በዌብሳይታችን አማሪክ ዶት ቪኒስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይ በቀጥታ ታገኙናላችሁ። በዛም መከታተል ትችላላችሁ። አሁን ከአለም የተሰባሰቡ ዜናዎች ወደ ስመኝሽ ልምራችሁ። በድጋሚ እንደምናመሻችሁ፣ ዜናዎቹን አሰማችኋለሁ። ለምሽቱ ከያዝናቸው ዜናዎች ውስጥ ማይክ ሃይመር ኢትዮጵያን ኬንያንና ጅቡቲን ይጎበኛሉ፣ ታጣቂዎች በዳርፉር ያደረሱት ጥቃት የዘር ማጥፋት ሊባል ይችላል ሲል ሂዩማን ራይትስ ዋች አስታወቀ፣ እና በሴኔጋል አውሮፕላን ማረፊያ የቦይንግ 737 አውሮፕላን ተንሸራቶ አስር ሰዎች ላይ ጉዳት ደረሰ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ከትላንት ጀምሮ ለአንድ ሳምንት ጉብኝት ወደ ኢትዮጵያ ኬንያና ጅቡቲ መጓዛቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ባወጣው መግለጫ ሀመር በአዲስ አበባ በሚኖራቸው ቆይታ ከአፍሪካ ህብረት፣ ከኢትዮጵያ ባለስልጣናትና ከትግራይ ክልል ጊዜያዊ አስተዳደር ጋር እንደሚገናኙና የሰሜን ኢትዮጵያውን ጦርነት ለማስቆም ስለተፈረመው የፕሪቶሪያ ስምምነት አፈጻጸም እንደሚወያዩ አስታውቋል። ያልተፈቱ ችግሮችንም በፖለቲካ ውይይት መፍታትና ዳግም ግጭት እንዳይንቀሰቀስ ማድረግ ጊዜ የማይሰጠው ጉዳይ መሆኑን እንደሚያነሱም በመግለጫው ተጠቅሷል። የውጭ ጉዳይ ሚኒስትር መስሪያ ቤቱ አክሎ፣ ልዩ መልእክተኛው ሀመር በአማራና በኦሮሚያ ክልል በሚካሄዱ ግጭቶችን ለማስቆም ውይይት ማድረግ በሚቻልበት ሁኔታ ላይና የሚፈጸሙ ሰብአዊ መብት ጥሰቶችን መመርመር አስፈላጊ መሆኑንም ይወያያሉ ብሏል። ሀመር በናይሮቢ በሚኖራቸው ቆይታ ከኬንያ ባለስልጣናት ጋር እንደሚገናኙና በጋራ ቀጠናዊ ፈተናዎች ዙሪያ እንደሚነጋገሩም መግለጫው ጨምሮ የጠቀሰ ሲሆን በጅቡቲም ቀጠናዊና የጸጥታ ጉዳዮች ዙሪያ ከጅቡቲ ባለስልጣናት ጋር እንደሚመክሩ አመልክቷል። የሱዳን ፈጥኖ ደራሽ ኃይሎችና በዋናነት አረብ ሚሊሽያ የሆኑ አጋሮቹ በምዕራብ ዳርፉር ከተማ ኤልጀኔና ውስጥ የሚገኙ የማሳሊት ተወላጆችንና ሌሎች አረብ ያልሆኑ ማህበረሰቦችን ኢላማ በማድረግ ለተፈጸመው የዘር ማጽዳት ዘመቻ ተጠያቂ መሆናቸውን ዓለም አቀፉ የሰብአዊ መብት ተሟጋች ቡድን ሂውማን ራይትስ ዋች አስታወቀ። የሰብአዊ መብት ተቋሙ ማሳሊቶች ወደ ቤት አይመለሱም በምዕራብ ዳርፉል ኤርጀኔና ውስጥ የተፈጸሙ የዘር ማጽዳትና በሰው ልጆች ላይ የሚፈጸሙ ወንጀሎች በሚል ርዕስ ሐሙስ ዕለት ይፋ ባደረገው 186 ገጽ ያለው ሪፖርት በማሳሊትና ሌሎች አረብ ባልሆኑ ህዝቦች ላይ የዘር ማጽዳት ዘመቻ መፈጸሙን አመልክቷል። የፈጥኖ ደራሹ ኃይሎች እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ከአገሪቱ ጦር ኃይሎች ጋር በሚያደርጉት ጦርነት ከሌሎች አጋራረብ ሚሊሻዎች ጋር በመሆን የዘር ማጽዳት፣ በሰው ልጆች ላይ የሚፈጸሙ ወንጀሎችንና የጦር ወንጀሎችን ፈጽመዋል የሚል ክስ ይቀርብባቸዋል። ጦርነቱ ኤልጀኔና ውስጥ የተገደሉትን 15,000 ሰዎች ጨምሮ በ10 ሺዎች የሚቆጠሩ ሰዎችን ህይወት ቀጥፏል። ሁማን ራይትስ ዋች በሪፖርቱ እንደ አውሮፓውያን አቆጣጠር በሚያዝያና በሰኔ 2023 ዓ ም ለሰባት ሳምንታት የተካሄዱ የጥቃት ዘመቻዎችንና የስቃይ ተግባራትን በዝርዝር ያቀረበ ሲሆን በተጠቀሰው ጊዜ ውስጥ ፈጥኖ ደራሹ ታጣቂ ኃይልና አጋሮቹ የማሳሊት ነዋሪዎችን በመግደል ና በማሳደድ ስልታዊ ዘመቻ አካሂደዋል ሲል በሺዎች ለሚቆጠሩት ሰላማዊ ሰዎች ግድያ ተጠያቂ መሆናቸውን ገልጿል። ጥቃቱ የጅምላ ማሰቃየትን፣ አስገድዶ መድፈርንና ዘረፋ የመሳሰሉ አሰቃቂ ድርጊቶችን እንደሚያካትት የጠቀሰው ሪፖርት በሰኔ አጋማሽ ላይ ተባብሶ በሺዎች የሚቆጠሩ ሰዎች በቀናት ውስጥ መገደላቸውን አመልክቷል። ጥቃቱ እንደገና በህዳር ወርም ማገርሸቱን ጠቅሷል። የአካባቢው የሰብአዊ መብት ተሟጋች ጠበቃዎች በጥቃቱ ዶክተሮችን፣ የሰብአዊ መብት ተሟጋቾችን፣ የአካባቢ መሪዎችንና የመንግስት ባለስልጣናትን ጨምሮ ታዋቂ የማሳሊት ማህበረሰብ አባላት ኢላማ መደረጋቸውን አመልክተዋል። ሂዩማን ራይትስ ዋች አክሎ አጥቂዎቹ በተለይ የተፈናቀሉ ማሳሊቶች በሚገኙባቸው አካባቢዎች ወሳኝ የሲቪል መሰረተ ልማቶችን ሆን ብለው ማውደማቸውን ገልጿል። የሳተላይት ምስሎች ከሰኔ ወር ጀምሮ በዋናነት ማሳሊቶች በሚኖሩባቸው የኤልጀኔና አካባቢዎች የተፈናቀሉ ነዋሪዎች ወደ ቤታቸው እንዳይመለሱ መኖሪያ መንደራቸው ሆን ተብሎ በቡልዶዘር መመንጠሩን እንደሚያሳዩ ሪፖርቱ አመልክቷል። ግድያዎቹ ፈጥኖ ደራሽ ኃይሎችና አጋሮቻቸው ቢያንስ በምዕራብ ዳርፉር የሚገኘውን የማሳሊት ማህበረሰብ ሙሉ በሙሉ ወይም በከፊል የማጥፋት ዓላማ እንዳላቸው ያሳያል ያለው የሂውማን ራይትስ ዋች ሪፖርት ይህም የዘር ማጥፋት መፈጸሙን ወይም እየተፈጸመ መሆኑን የሚያመላክት ነው ብሏል። በሴኔጋል ዋና ከተማ ዳካር በሚገኘው የአውሮፕላን ማረፊያ ሰማንያ አምስት ሰዎችን አሳፍሮ የነበረ የቦይንግ 737 አውሮፕላን ከመሮጫ መንገዱ በመንሸራተቱ አስር ሰዎች ላይ ጉዳት ማድረሱን የአገሪቱ ትራንስፖርት ሚኒስቴር ሐሙስ ዕለት አስታወቁ። የትራንስፖርት ሚኒስትሩ ኤልማሊክ ንዲያዬ እንደተናገሩት በትራንስ ኤር ስር የሚተዳደረው የሴኔጋል አየር መንገድ ረቡዕ ዕለት ሰባ ዘጠኝ መንገደኞችን ሁለት አብራሪዎችንና አራት የበረራ ሰራተኞችን አሳፍሮ ወደ ባማኮ ሊጓዝ ነበር። ጉዳት የደረሰባቸው ሰዎች በሆስፒታል ሕክምና የተደረገላቸው ሲሆን የቀሩት ለማረፍ ወደ ሆቴል ተወስደዋል። ስለ አደጋው ተጨማሪ መረጃ ማግኘት ባይቻልም የአየር መጓጓዣ ደህንነት የተሰኘ በአየር መንገዶች ላይ የሚደርሱ አደጋዎችን የሚከታተል መረብ ቀደም ብሎ ትዊተር ይባል በነበረው የኤክስ ማህበራዊ ትስስር ገጹ ላይ ያደረጋቸው የለጠፋቸው ፎቶዎች ሳር በበዛበት ሜዳ ውስጥ የገባው ጉዳት የደረሰበት አውሮፕላን በእሳት መከላከያ ፎም ተከቦ ያሳያል። በተጨማሪም ፎቶዎቹ አንደኛው የአውሮፕላኑ የሞተር ክፍል መሰበሩንና ክንፉም መጎዳቱን ያሳያሉ። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አፍሪካ የጤና ባለሙያዎች እጥረት እንዳለባት የዓለም ጤና ድርጅት አስታወቀ። ድርጅቱ ይህን ያለው በናሚቢያ ዋና ከተማ ዊንድሆክ በዚህ ሳምንት እየተካሄደ ባለው የአፍሪካ የጤና ባለሙያዎች ፎረም ላይ ነው። በፎረሙ ላይ ንግግር ያደረጉት የናሚቢያ የጤናና የማህበራዊ አገልግሎት ሚኒስትር ካሉምቢ ሻንጉላ አፍሪካ ያጋጠማት የጤና ባለሙያዎች እጥረት አህጉሪቱ እንደ አውሮፓውያን አቆጣጠር በ2030 ሁለንተናዊ የጤና ሽፋን ለማግኘት የያዘችውን እቅድ እንዳታሳካ እንቅፋት ይሆናል ሲሉ አስጠንቅቀዋል። የተሻለ ህይወት ፍለጋ አህጉ ግሩን ጥሎ የተሰደዱ አፍሪካውያን ቁጥር የሚያስደነግጥ ነው ያሉት ሻንጉላ ይህን ጉዳይ የአፍሪካ መንግሥታትም ሆነ ታሪካዊና ወቅታዊ ሁኔታዎች ተለውጠው ማየት የሚሹ በሙሉ ቅድሚያ ሰጥተው ሊፈቱት የሚገባው ችግር እንደሆነ አስረድተዋል። የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል ዳይሬክተር ጀነራል ጂን ካሳያ እንዳስታወቁት እንደ አውሮፓያን አቆጣጠር በ2030 ለመድረስ የታቀደውን ሁለንተናዊ የጤና ሽፋን ለማሳካት አፍሪካ ተጨማሪ 1 ሚሊየን የጤና ሰራተኞች ያስፈልጓታል። በአሁኑ ወቅት በአፍሪካ 1.55 የጤና ባለሙያዎች ለ1000 ሰዎች አገልግሎት የሚሰጡ ሲሆን ይህም ለ1000 ሰዎች 4.55 የጤና ባለሙያዎች እንደሚያስፈልግ ከዓለም ጤና ድርጅት ከያስቀመጠው ገደብ በታች ነው። እንደ አውሮፓውያን አቆጣጠር በ2023 ብቻ አፍሪካ 166 ወረርሽኞችን መመዝገቧን ያመለከቱት ካሳያ የአፍሪካ ህብረት አባል ሀገራት እንደ አውሮፓውያን አቆጣጠር በ2030 ሁለት ሚሊየን ተቋማዊ የማህበረሰብ የጤና ሰራተኞችን እንዲመለምሉ፣ እንዲያሰለጥኑና ወደ ስራ እንዲያሰማሩ የተወሰነውን ውሳኔ ለማሳካት በጣም ወደኋላ መቅረታቸውንም አመልክተዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ እስራኤል ሊላኩ የነበሩ የጦር መሳሪያዎች በጊዜያዊነት እንዲቆሙ መወሰናቸውን የእስራኤል ባለስልጣናት ተቃውሟል። ባይደን ውሳኔውን ያሳለፉት እስራኤል ወታደራዊ ዘመቻዋን ወደ ራፋ ለማስፋት እቅድ በመያዟ ሲሆን ዩናይትድ ስቴትስ እቅዱን አትደግፍም። በተባበሩት መንግሥታት ድርጅት የእስራኤል አምባሳደር ጊላድ ኤርዳን የአሜሪካን ውሳኔ ተቃውሞ በሰጡት አስተያየት ጦርነቱ ከተጀመረበት ጊዜ አንስቶ ባደረጉልን ድጋፍ ስናመሰግናቸው ከነበሩ ፕሬዝዳንት ለመስማት አስቸጋሪና አሳዛኝ መግለጫ ነው ብለዋል። ቀኝ አክራሪ የሆኑት የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቪን በኤክስ ገጻቸው ላይ ባሰፈሩት መልእክትም ሐማስ ባይደንን ይወዷቸዋል ብለዋል። ባይደን ከሲኤንኤን ጋር ባደረጉትና ረቡ ምሽት በተላለፈው ቃለ መጠይቅ ዩናይትድ ስቴትስ እንደ አየር መቃወሚያ ያሉ የመከላከያ መሳሪያዎችን ለእስራኤል ማቅረቧን እንደምትቀጥል ገልጸዋል። ባይደን አክለው እስካሁን ወደ ራፋ አልሄዱም። ወደ ራፋ የሚሄዱ ከሆነ ግን በታሪክ ከራፋ ጋር ያለውን ችክር ከከተማው ጋር ያለውን ሁኔታና ያንን ችግር ለመፍታት ጥቅም ላይ የሚለውን የጦር መሳሪያ እንደማልሰጥ በግልጽ ተናግሬ ያለሁ ብለዋል። የባይደን ውሳኔ ከመተላለፉ በፊት በራፋህ ሀማስን ለመከላከል ከሌሎች የጋዛ አካባቢዎች በተለየ ሁኔታ እንዴት መንቀሳቀስ እንደሚቻል ከእስራኤል ጋር ውይይት ተደርጎ እንደነበር አንድ ስማቸው እንዳይገለጽ የጠየቁ የአስተዳደሩ ባለስልጣን ለአሜሪካ ድምጽ በላኩት መግለጫ አስረድተዋል። በጥቅምት ሰባት ሐማስ የሽብር ጥቃት ካደረሰ ወዲህ ዩናይትድ ስቴትስ በእስራኤል የጦር አካሄድ ላይ ተጽዕኖ ለማድረግ የምትልከውን የጦር መሳሪያ እንደ መያዣ ስትጠቀምበት የመጀመሪያ ጊዜ ነው። በመጨረሻም በጠንካራ አቋማቸው የሚታወቁት የአሜሪካ ምክር ቤት አባል ማርጀሪ ቴይለር ግሪን ረቡዕ ዕለት አፈ ጉባኤውን ማይክ ጆንሰንን ከስልጣን ለማንሳት ድምፅ እንዲሰጥ ቢጠይቁም የህግ አውጪዎቹ ጥያቄውን በፍጥነት ውድቅ አድርገዋል። በምክር ቤት ውስጥ ጠንካራ የዶናልድ ትራምፕ ደጋፊ መሆናቸው የሚነገርላቸው ግሪን በምክር ቤቱ ፊት ቆመው ጀን ጆንሰን አፈ ጉባኤ ሆነው ባገለገሉበት ወቅት ፈጸሟቸው ያሏቸውን የሕግ ጥሰቶች የያዘ ረጅም ዝርዝር ባነበቡበት ወቅት ባልደረቦቻቸው የተቃውሞ ድምፅ አሰምተዋል። ግሪን የጆንሰንን አመራር አሳዛኝ፣ ደካማና ተቀባይነት የሌለው ሲሉም ተችተዋል። ሪፐብሊካኖቹ ከራሳቸው ፓርቲ የተመረጡትና አፈ ጉባኤ ለማንሳት ሲሞክሩ በወራት ውስጥ ሁለተኛ ጊዜያቸው ሲሆን በአሜሪካ ታሪክ ውስጥ ያልታየና በፓርቲ ግርግር ውስጥም ያልተለመደ መሆኑ ተገልጿል። ሪፐብሊካን ህግ አውጪዎች ጆንሰንን ስለተፈጠረው ነገር በማጽናናት ድጋፋቸውን አረጋግጠውላቸዋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶዎች ወደ አስማማው ልመልሳችሁ። አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፉላችሁን የዛሬ ሐሙስ ግንቦት አንድ 2016 ዓ.ም የአሜሪካ ድምፅ የምሽቱን ዝግጅታችን ነው። ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። ለዜናዎቹ ስመኝሽን በጣም አመሰግናለሁ። በምሽቱ ዝግጅቶቻችን በምስልና ድምፅ ቅንብር ሲ አሸናፊና ግርማ ደገፋ፣ የዌብና ማኅበራዊ ድረገጽ አሰናጃችን አባየሁ ገበያውም አብረን የሚያመቹን ነው የሚሆነው። ቀደም ብዬ አስተዋወኳችሁን በድጋሚ ለማስተዋወቅ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኤ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር አብራችሁ ምሽቱን ማሳለፍ ትችላላችሁ። አሁን ወደ ለቷ አብይ ረስ እንለፍ። ከሱዳን ፈጥኖ ደራሽ ኃይሎች በውሃ አታጣቂዎች ላይ የቀረበውን ክስ እያጣራ መሆኑን የውጭ ጉዳይ ሚኒስቴር አስታወቀም። ቃል አቀባዩ ነቢዩ ተድላ ዛሬ ሐሙስ በሰጡት መግለጫ ጉዳዩን በካርቱም የኢትዮጵያ ኤምባሲ እያጣራ እንደሚገኝ ተናግረዋል። የትግራይ ጊዜያዊ አስተዳደር ክሱን ማስተባበሉ ይታወቃል። አቶ ነቢዩ በዛሬው መግለጫቸው የአውሮፓ ሕብረት በኢትዮጵያ ላይ የጣለውን የቪዛ አሰጣጥ ገደብም እንዲያነሳ ጠይቋል። ኬኔዲ አባተ ተጨማሪ አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ ዛሬ ሐሙስ ግንቦት አንድ ቀን 2016 ዓ ምት ለጋዜጠኞች መግለጫ በሰጡበት ወቅት በሱዳን ጦርነት ላይ የህወሀት ታጣቂዎች ተሳትፈዋል በሚል የቀረበውን ክስ በተመለከተ ከአሜሪካ ድምፅ ተጠይቀው ምላሽ ሰጥተዋል። ካለፈው ሚያዝያ ሰባት ቀን 2015 ዓ ምት ጀምሮ ከአንድ ዓመት በላይ ከሱዳን ጦር ጋራ በመዋጋት ላይ የሚገኘው የሱዳን ፈጥኖ ደራሽ ኃይሎች ቡድን የህወሀት ኃይሎች ከሱዳን ጦር ጎን ተሰልፈው እየተዋጉ መሆናቸውን የ እንደሚያረጋግጥ የሰነድ ማስረጃ አለኝ ሲል ባለፈው ሳምንት ቅዳሜ በኤክስ ማህበራዊ ትስስር ገጹ ላይ ማስታወቁን መዘገባችን ይታወሳል። በጄኔራል መሐመድ ሐምዳን ዳጋሎ የሚመራው ኃይል ኢትዮጵያ ውስጥ አሰቃቂ ድርጊቶችን ፈጽመዋል በሚል ክስ የሚቀርብባቸው ያላቸው የህወሓት ኃይሎች ከሱዳን ጦር ጎን ተሰልፈው እየተዋጉ እንደሆነ ያቀረበውን ክስ መሰረት የሌለው ሲል ያጣጣለው የትግራይ ክልል ጊዜያዊ አስተዳደር ክሱን አጥብቆ እንደሚያወግዝም ገልጿል። የኢትዮጵያ መንግስት በበኩሉ ጉዳይ በማጣራት ላይ እንደሚገኝ የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢዩ ተድላ ተናግረዋል። የሱዳን ፈጥኖ ደራሽ ኃይል ሰሞኑን ባወጣው መግለጫ የሱዳን መከላከያ ሰራዊትን የህወሓት ታጣቂዎች ተቀላቅለው ተሰማርተዋል የሚል ያው እኛም መረጃውን ተመልክተነዋል። ጉዳዩን ለማጥራት እየሞከርን ነው። እንደምታውቁት ሱዳን ውስጥ ባለው ወቅታዊ ሁኔታ የኢትዮጵያ ኤምባሲ ተዘግቷል ካርቱም የሚገኘው። ሆኖም እንግዲህ መሰል መረጃዎችና ውንጀላዎች ቀደም ሲል ወደ ሱዳን ተሰደው ከነበሩ የአካባቢው ነዋሪዎች ጋር ተያይዞ ሊነሳ ይችላል። ነገር ግን ይሄ ጉዳይ መጣራት ያለበት በመሆኑ መረጃውን መሰረት በማድረግ እንደ ውጭ ጉዳይ እንደዚሁም እንደ ሀገር በሱዳን የሚገኘው በአሁኑ ወቅት ከካርቱም ሌላ ቦታ ዞር ብሎ የሚገኘው የኢትዮጵያ ኤምባሲ ይህንን ለማጣራት እየሞከርን ነው። ዝርዝር ጉዳይ ካለ ምላሽ የምንሰጥበት ይሆናል። የሱዳን ተጠባባቂ የውጭ ጉዳይ ሚኒስትር ሆነው በቅርቡ የተሾሙት አምባሳደር ሐሰን አዋድ አሊ ከሹመታቸው በኋላ ትናንት ረቡዕ ከኢትዮጵያ ውጭ ባካሄዱት የመጀመሪያ ጉብኝታቸው ኢትዮጵያ በሱዳን ሁሉን አቀፍ የሰላም ሂደት ላይ ልትጫወት ስለምትችለው ሚና ውይይት መደረጉንም ቃል አቀባዩ ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት በህገወጥ መንገድ በ አውሮፓ ህብረት ሀገራት የቆዩ ዜጎችን ወደ ሀገራቸው በመመለስ ረገድ በቂ ትብብር አላሳየም በሚል ሰሞኑን ህብረቱ ለኢትዮጵያውያን የሚሰጠውን የቪዛ አሰጣጥ ሂደት ለማጥበቅ መወሰኑን ተገቢ ያልሆነና ኢፍትሐዊ ውሳኔ ነው ሲሉ አቶ ነቢዩ አብራርተዋል። ህብረቱ ከውሳኔው ላይ የደረሰው ኢትዮጵያ የመኖሪያ ፈቃድ የሌላቸውን ዜጎች ለመመለስ ኮሚቴ አቋቁማ በመስራት ላይ ባለችበት ወቅት እንደሆነ የገለጹት ቃል አቀባዩ ኢትዮጵያውያን ናቸው የተባሉ በህገወጥ መንገድ ወደ ህብረቱ አባል ለመስራት የገቡ ዜጎችን የማጣራት ስራ ረዥም ጊዜ እንደሚወስድ አመልክተዋል። ከሰሞኑ ኢትዮጵያውያን ናቸው ተብለው በህብረቱ ከተለዩ 89 ሰዎች ውስጥ በማጣራት ኢትዮጵያዊ ሆነው የተገኙት 26 ብቻ እንደሆኑና 15ቱ መመለሳቸውንም ገልጸዋል። ጊዜውን የማይመጥን ያሉትን ውሳኔ ህብረቱ እንዲሽረውም ጥሪ አቅርበዋል። በህገወጥ መንገድ ወደ አውሮፓ የተሻገሩ በሀገራቱ መኖር ያልቻሉ ፍልሰተኛ ዜጎቿን ለመመለስ ኢትዮጵያ እንደ ሀገር ኃላፊነቷን በጠበቀ በተሞላበት መንገድ እንደዚሁም ደግሞ ዓለም አቀፉን አሰራር መሰረት ባደረገ መልኩ ያንን ተከትላ የምትሰራ ይሆናል። በዚህ አጋጣሚ የኢትዮጵያ የአውሮፓ ህብረት በቪዛ ጉዳይ ሰሞኑን የወሰደው እርምጃ እንዲሻር ትጠይቃለች። ከውሳኔው ጋር የሚጣጣም የራሷን እርምጃም የምትወስድ ይሆናል። እርምጃው ትክክል እንዳልሆነ የኢትዮጵያ መንግስት ዲፕሎማሲያዊ ሂደቱን በጠበቀ መንገድ ለህብረቱ ማሳወቁንም ቃል አቀባዩ አክለው ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ቀረበ። አሁን ደግሞ የትንታኔው መጽሔት ይቀጥላል። ወደ ትንታኔው መጽሔት የመጀመሪያው ርዕሰ ጉዳይ አልፋለው። የበቴ ኦርጌሳ ግድያ ምርመራ ሊደናቀፍ እንደማይገባ ዩናይትድ ስቴትስ አሳሰበች። ዩናይትድ ስቴትስ የኢትዮጵያ ሰብአዊ መብት ኮሚሽን በሆነ ከፍተኛ የፖለቲካ አመራር በቴ ኦርጌሳ ላይ እያደረገ ያለው ምርመራ እክሎች ሊፈጠሩበት እንደማይገባ አሳስባለች። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም አሁን የአቶ በቴ ግድያ አሁንም የአቶ በቴ ግድያ እንዲጣራ ድጋፍ እንደሚያደርግ ገልጿል። የኢትዮጵያ የፖለቲካ ፓርቲዎች ምክር ቤት በበኩሉ የአቶ በቴ ግድያ መጣራቱ በሰላማዊ የፖለቲካ ትግል ላይ ለሚሳተፉ ወገኖች ወሳኝ እንደሆነ ሲገልጽ ኦነግ ደግሞ የሰብአዊ መብቶች ኮሚሽን አሁን በእጁ የሚገኘውን የግድያ ምርመራ ውጤት ይፋ እንዲያደርግ ጠይቋል። ኮሚሽኑ በመቂ ከተማ ሲያከናውን የቆየ የአቶ በቴ ሩጌሳ ግድያ ምርመራ መቋረጡን ገልጿል። በጉዳዩ ላይ ከመንግስት አካል ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ገልሞ ዳዊት በዚህ ጉዳይ ተጨማሪ ያለው ባለፈው መያዛ 3 ቀን 2016 ዓ ም በመቂ ከተማ ተገለው የተገኙትን የኦሮሞ ነጻነት ግንባር የፖለቲካ አመራር በቴዮርጌሳ ግድያን እያጣራ ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን እክሎች እንዳይገጥሙት ዩናይትድ ስቴትስ አሳስባለች። በኢትዮጵያ የአሜሪካን ኤምባሲ ትላንት ረቡዕ በማኅበራዊ ትስስር ገጹ እንዳሰፈረው የኢትዮጵያ ሰብአዊ መብቶች ኮሚሽን በአቶ በቴዮርጌሳ ግድያ ላይ የጀመረውን ምርመራ እስኪያጠናቅቅ ድረስ ዩናይትድ ስቴትስ ሙሉ ድጋፍ ታድርጋለች ብለዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዋና ጸሐፊ ደስታ ድንቃ ምክር ቤቱ የግድያ ምርመራ ሂደቱን በቅርበት እየተከታተለ መሆኑን ገልጸዋል። የዚህ አይነት የሰላማዊ የፖለቲካ እንቅስቃሴ ውስጥ ያሉትን የፖለቲካ አመራሮች የፖለቲካ አባላትን መገደል ሰላማዊ እና የህጋዊ የፖለቲካ እንቅስቃሴ የፖለቲካ ትግልን የሚጎዳ በመሆኑ የእንደዚህ አይነት ግድያዎች እንዲቆሙ እንዳይደገሙ የሚያደርግ ትክክለኛ፣ ታማኝ የሆነ የምርመራ ውጤት ዜጎች ስለሚፈልጉት ወንድማችን መጠው ጌሳ አባል የሆነበት ኦነግ ብቻ ሳይሆን ሌሎችም በኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤታችንም የሚፈልገው ስለሆነ የምርመራ ሂደቱና የምርመራ ውጤቱም ትክክለኛ የሆነ አሳማኝ የሆነ ሆኖ እንዲወጣ ሁሉም ትብብር ማድረግ ነው እንጂ ያለባቸው እንቅፋት መሆን የለባቸውም ማለት ነው። የአቶ በቴ ወርጌሳ እንግድያ ተከትሎ ከመንግስት አካል ስለ ምርመራው ለጋራ የፖለቲካ ፓርቲዎች ምክር ቤት ግልጽ የተደረገ ነገር አለመኖሩንም አክለው አስረድተዋል። በሌላ በኩል የኦሮሞ ነጻነት ግንባር ህዝብ ግንኙነት ኃላፊ አቶ ለሚገመችው ስለ ግድያው የምርመራ ሂደት እንዲህ ይላሉ። ኮሚሽኒን ምርገና ሞማ ኢትዮጵያ ቀብጢ ዋንጃህን የኢትዮጵያ ሰብአዊ መብቶች ኮሚሽን የአቶ በቴን ግድያ አስመልክቶ ኦነግ ቀደም ሲል ባወጣው መግለጫ ባነሳቸው ስድስት ነጥቦች ላይ ተመርኩዞ ያለውን ስጋት አስቀምጧል። ነጥቦቹም አቶ በቴ ከሆቴሉ መወሰዱን፣ ሲወሰድ ድብደባ እየተፈጸመበት እንደነበረ፣ በጸጥታ ኃይሎች መወሰዱንና መገደሉን እንዲሁም የሆቴሉ ጠባቂ መሰውራቸውን የመሳሰሉትን ያካትታል። አሁንም ኮሚሽኑ ስለ ግድያው መረጃ ያቀበሉት ግለሰቦች ተሰውረውብኛል ብሎ ብዙሃን መገናኛ ሲናገር ተሰምቷል። በተጨማሪም ኮሚሽኑ ከዚህ በፊት በኦሮሚያ ክልል ያጣራቸውን ምርመራዎች ይፋ በማድረግ ረገድ ችግሮች አሉበት። የአሁኑም እንደ ቀደሙት እንዳይሆን በእጁ አሉ የተባሉትን መረጃዎች ይፋ ቢያደርግ በራሱ በቂ ነው። አቶ ለሚ የአቶ በቴ ኦርጌሳ ግድያ ተከትሎ እያተከትሎ በቁጥጥር ስር የዋሉት ሁለት የቤተሰብ አባላት አቶ ሚሎ ኦርጌሳና ኤባወን የተባሉት አሁንም አለመለቀቃቸውን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የክልል ምርምርና ክትትል ኃላፊ ኮሚሽኑ በመቂ ከተማ የጀመረው የአቶ በቴ ኦርጌሳ ግድያ ምርመራ መቋረጡን አረጋግጠዋል። ሂደቱ በምን ምክንያት እንደተቋረጠ የተጠየቁት ኃላፊው ኮሚሽኑ ምርምራውን በሌላ መንገድ ይቀጥላል የሚል ምላሽ በጽሑፍ ሰጥተዋል። ከኮሚሽኑ ሌሎች ኃላፊዎች ተጨማሪ መረጃዎችን ለማግኘት ያደረግነው ጥረት አልተሳካም። ፖሊስ በአቶ በቴ ኡርጌሳ ግድያ ጥርጥሬያቸዋለው ያላቸውን አስራ ሶስት ግለሰቦች በቁጥጥር ስር ማዋሉን መንግስታዊ ብዙን መገናኛዎች ዘግበው እንደነበር ይታወቃል። ይሁን እንጂ ስለ ግድያው የምርመራ ሂደት ከምስራቅ ሸዋ ዞን ፖሊስ መምሪያ፣ ከኦሮሚያ ክልል ፖሊስ ኮሚሽን፣ ከኦሮሚያ ክልል ፕሬዚደንት ጽህፈት ቤትና ከኦሮሚያ ጠቅላይ አቃቤ ሕግ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ገልሞዳዊት ከአዳማ። ቀጣዩ የትንታኔ መጽሔታችን ዘገባ ደግሞ የኬንያ ዶክተሮች ከመንግስት ጋር በመስማማታቸው አድማቸውን ማቆማቸውን እየተመለከተ ነው። የኬንያ ዶክተሮች ውዝፍ ደሞዛቸው እንዲከፈላቸውና ተለማማጅ ዶክተሮች እንዲቀጠሩ በመጠየቅ ለስምንት ሳምንታት ካደረጉት የሥራ ማቆም አድማ በኋላ ወደ ስራ ለመመለስ ተስማምተዋል። መንግሥትና የዶክተሮቹ ማኅበር ትላንት ሮቡ ወደ ሥራ የመመለሻ ስምምነት የተፈራረሙ ሲሆን ይህ ስምምነት በህዝብ ሆስፒታሎች መታከም ላልቻሉ ማን እፎይታን የሚሰጥ ነው። መሐመድ የሱፍ ተከታዩን ዘግቧል። ደረጀ ደስታ እንደሚከተለው ያቀርበዋል። የኬንያ ዶክተሮች ውዝፍ ደሞዛቸው እንደሚከፈላቸው ከመንግስት ጋር ከተስማሙ በኋላ ከአርብ ጀምሮ ወደ ስራ ገበታቸው ይመለሳሉ። የኬንያ የጤና ጥበቃ ሚኒስትር ሱዛን ናኮሚቻ ዶክተሮቹ አሁን ማተኮር ያለባቸው ህሙማን ላይ ነው ይላሉ። አሁን ሁላችንም በአገልግሎት አሰጣጥ ላይ እንድናተኩር ማሳሰብ እፈልጋለሁ። ሀገሪቱ የእናንተን ወደ ስራ መመለስ ለሃምሳ አራት ቀናት በጉጉት ጠብቃለች። ዜጎች ያለምንም መዘግየት አገልግሎት እንዲሰጣቸው የመጠየቅና አገልግሎቱንም የመጠበቅ መብት አላቸው። ከስምምነቱ የተደረሰው ከሳምንታት ድርድርና የፍርድ ቤቱ ውዝግብ በኋላ ነው። መንግስትና የዶክተሮች ማህበር ሐኪሞች የተሻለ ክፍያ የሚያገኙበትና የስራ ሁኔታቸውን ለማሻሻል የተሻለውን መንገድ ለማፈ ላለግ ተስማምተዋል። ስምምነቱን ከሰባት ሺህ በላይ የሚሆኑትን የሕክምና አባላትን ወክለው የተፈራረሙት የኬንያ የሕክምና ባለሙያዎች ፋርማሲስቶችና የጥርስ ሐኪሞች ኅብረት ዋና ጸሐፊ ዳሃፍጂ አቴላ ከጥያቄያቸው አንዱ ያልተሟላ ቢሆንም ወደፊት ለሙያ ባለሙያዎች እንደሚታገሉ ተናግረዋል። በ60 ቀናት ውስጥ ተግባራዊ እንዳይደረጉ ከስምምነት ላይ ደርሰናል። አሁንም በዚህ ጉዳይ ላይ እንነጋገራለን። ይህ ማለት ሁሉም ሰው እያንዳንዱ ዶክተር በተፈረመው የጋራ ስምምነት ላይ የተገለጸው የሰራተኞች መብቶች ትክክለኛና ሁልጊዜም የሚጠበቁ መሆናቸውን እንዲያረጋግጥ እንፈልጋለን። አንዳንዶቹ የዶክተሮቹ ቅሬታዎች የተነሱት እንደ አውሮፓ አቆጣጠር በ2017 የደረሰበትና ስለ ደሞዝ ጭማሪ ለዶክተሮችና ለጥገኞቻቸው የሕክምና መድንና ለአደጋና ለድንገተኛ ጊዜ አበል ከሚናገረው የጋራ ስምምነት ነው። መንግስትና የወረዳ ገዢዎች ሌሎች የሙያና አገልግሎት ዘርፎች ከሰራተኞቻቸው ተመሳሳይ ጥያቄ ሊያነሱ ይችላሉ በሚል ሊኖር የሚችለውን የገንዘብ ጫና በመፍራት እንደ አውሮፓ አቆጣጠር የ2017 ስምምነትን ሙሉ በሙሉ ተግባራዊ ማድረግ አልፈለጉም። አይሻ ሐሰን በናይሮቢ የማህበረሰብ ጤና ተሟጋች ናቸው። የጤና ተቋማት ወደ ስራ መመለሳቸው ህሙማን ጤናቸውን እንዲያሻሽሉ እንደሚረዳቸው ይናገራሉ። ዶክተሮቹ ወደ ጤና ተቋማት ተመልሰው ታካሚዎቻችንን ለመርዳት ለወሰኑት ውሳኔ እናመሰግናለን። ምክንያቱም እነሱ ተቋም ውስጥ ያልነበሩበት ጊዜ እጅግ ፈታኝ ነበር። ብዙ ታካሚዎች ሞተዋል። ሌሎች እንደ ኤች አይ ቪ እና የቲቪ ህመምተኞች መድኃኒት እጥረት አለባቸው። ብዙ መስራት ይጠበቅብናል ምክንያቱም አሁን ወደ ኋላ ተመልሰን በሽተኛውን መከታተል ስለሚኖርብን ለእነሱ ጥሩ ይሆናል። ኬንያውያን ይህ ስምምነት የሐኪሞቹንና የመንግስት አለመግባባቶችን እንደሚፈታ ተስፋ ያደርጋሉ። ሆኖም ግን ተለማማጅ ዶክተሮችን የመቅጠሩ ጉዳይ አሁንም ውይይት እየተደረገበት ነው። ኬንያውያን ይህ ስምምነት የሐኪሞቹና የመንግስትን አለመግባባቶችን እንደሚፈታ ተስፋ ያደርጋሉ። ሆኖም ግን ተለማማጅ ዶክተሮችን የመቅጠሩ ጉዳይ አሁንም ውይይት እየተደረገበት ነው። ቀጣዩ ዘገባችን ደግሞ ወደ ዩናይትድ ስቴትስ ይመልሰንና የዩናይትድ ስቴትስ የ2024 ምርጫን የተመለከተ ዘገባን ወደ እናንተ እናደርሳለን። የፖለቲካ ፓርቲዎች የእስያ አሜሪካውያን ድምፅ ለማግኘት ፍክክር ላይ ናቸው። ፒው የተሰኘው የጥናት ማዕከል እንደሚያስታውቀው ጆ ባይደንና ዶናልድ ትራምፕ ለፕሬዚዳንትነት በሚያደርጉት የምረጡኝ ፍክክር ከአራት ዓመት በፊት ከነበረው አንጻር ሁለት ሚሊዮን የሚሆኑ ተጨማሪ እስያ አሜሪካውያን በመራጭነት ይሳተፋሉ። የቪዮ ስካስተርንስ እስያ አሜሪካዊ የሆኑ የምክር ቤት አባላት የድምፅ ሰጪዎች ትኩረት ለማግኘት እንዴት እየሰሩ እንደሆነ የሚያመለክተውን ዘገባ ልኳል። እንግዲ ወልዴ እንደሚከተሉ ያቀርበዋል ፒዩ የጥናት ማዕከል እንደሚለው እስያ አሜሪካውያን በሀገሪቱ ከሚገኙ የማኅበረሰብ ክፍሎች ሁሉ ቁጥራቸው በፍጥነት እያደገ የመጡ ናቸው። በፖለቲካ አመለካከታቸው ግን ሁሉም አንድ አይደሉም። ክርስቲን ቸን ገለልተኛ የሆነው የኤዥያን ፓሲፊክ አይላንደር አሜሪካን ቮት የተሰኘው ቡድን ዋና ዲሬክተር ናቸው። ህንድና ጃፓን አሜሪካውያን በብዛት ዲሞክራቶችን ይደግፋሉ። ቪየትናም አሜሪካውያን ደግሞ በአብዛኛው ሪፐብሊካንን ይደግፋሉ። ቻይና አሜሪካውያን ዲሞክራቶችን ሲደግፉ የነበረ ቢሆን አሁን ከሁሉም ወገን እንዳልሆኑ አብዛኞቹ አስታውቀዋል። ይህ የሚነግረኝ ነገር ቢኖር ሁለቱም ፓርቲዎች ሆነ የምርጫ ዘመቻቸው ፓርቲዎቹ ስላላቸው አቋም በቂ ትምህርት አለመሰጠታቸውን ነው። በደቡብ ኮሪያ ተወልደው ጃፓን ያደጉት ሚሼል ስቲል ሪፐብሊካን የምክር ቤት አባል ሲሆኑ በካሊፎርኒያ ግዛት ኦሬንጅ አውራጃን ይወክላሉ። በድረ ገጻቸው ላይ የቪየትናምን ቋንቋ ጥቅም ላይ እንዲውል አድርገዋል። የምርጫ ክልላቸውም በአሜሪካ ቪየትናም አሜሪካውያን በብዛት የሚገኙበት ነው። እያንዳንዱ ማህበረሰብ ዘንድ ትሄዳለህ። እንደ ባህላቸው በተለያየ መንገድ ትቀርባቸዋለህ። ወደ ቬትናሞች ሲሄድ የእነርሱን ቀሚስ አደርጋለሁ። ወደ ፊሊፒንስ ማህበረሰብ ሲሄድ ሳሪ የተሰኘውን ቀሚስ አደርጋለሁ። ታውቃለህ፣ ይህን በምታደርግ ጊዜ እንደ አንድ የእነርሱ ማህበረሰብ አካል አድርገው ያዩሃል። ሚሼል ስቲል እንደሚሉት እርሳቸውና ደጋፊዎቻቸው ከሁለት ዓመት በፊት ባደረጉት የምርጫ ዘመቻ 190 ሺህ በሮችን አንኳኩተዋል። የእስያ አሜሪካዊ ማህበረሰብ መድረስ የምትችለው በዚህ መንገድ ነው። ታውቃለህ፣ በእኔ የምርጫ ክልል ሰባት ቋንቋዎች ይነገራሉ፣ ግን ሁሉም መልእክታቸው አንድ ነው። በየቤቱ እየሄዱ የሚደረገው የምርጫ ዘመቻ በተለይ ለእስያ አሜሪካውያን አስፈላጊ ነው። ምክንያቱም በ2020 በነበረው ምርጫ 70 በመቶ የሚሆኑት ድምፅ የሰጡት ከምርጫው ቀን በፊት በፖስታ ነው። ክርስቲን ቸን የሚያክሉታለ ምክንያቱም በፖስታ ድምፅ የምትሰጥ ከሆነ እጩዎቹንም ሆነ የሚያነሱትን ጉዳዮች በተመለከተ ቤት ቁጭ ብለህ ከቤተሰብና ከጓደኛ ጋር ተነጋግረህ እንዲሁም አስፈላጊ ከሆነ የትርጉም እርዳት አግኝተህ ምርጫ ጣቢያ እንደሚሆነው ሳትጨነቅ ጊዜ ወስደ ድምጽ ትሰጣለ። ሪፐብሊካኖቹ ለእስያ አሜሪካውያን የሚሰጡት ትኩረት የዲሞክራቲክ ፓርቲ የምክር ቤት አባል የሆኑትን ግሬስ መንግ ያሳስባቸዋል። ኩንስ የተሰኘው የኒውዮርክ ክፍለ ከተማ ወኪል ናቸው። በሪፐብሊካን ፓርቲ በኩል አንዳንድ እጩዎቻቸው በተለያየ ቋንቋ ወደ ድምፅ ሰጪዎች መልእክታቸውን በማድረስ ላይ ናቸው። የዲሞክራቲክ ፓርቲው መሪዎችንና እጩዎቹን በዚህ ጉዳይ ላይ ወደ ኋላ መቅረት እንደሌለብ ስንነግራቸው ቆይተናል። ሰዎች ዋጋ ለሚሰጡት እሴት የቆመውን ፓርቲ እንዲያውቁ ተደራሽ መሆን አለብን። ሳንድራ ቾይ ደግሞ ምንኳን በተሰኘው ክፍለ ከተማ የሚገኘው የማኅበረሰብ ማዕከል የህዝብ ተሳትፎ ኃላፊ ናቸው። ስደተኞች፣ እስያ አሜሪካውያንና ሠራተኛው ማኅበረሰብ ፖለቲካዊ ኃይል እንዲኖራቸው በእያመቱ እንሠራለን። በተለይም በዚህ ዓመቱ ምርጫ ብዙ አንገብጋቢ ጉዳዮች ስላሉ በጉዳዩ ላይ እንሰራለን። ማህበረሰባችንን ማንቀሳቀስ ያለብን አሁን እንደሆነ እናውቃለን። ፒው የጥናት ማዕከል እንደሚገምተው በመጪው ዳር በሚደረገው ምርጫ 15 ሚሊዮን እስያ አሜሪካውያን ድምፅ ለመስጠት ብቁ ናቸው። ከግማሽ በላይ የሚሆኑት የሚኖሩት በአምስት ግዛቶች ነው፣ ካሊፎርኒያ፣ ኒውዮርክ፣ ቴክሳስ፣ ሐዋይ እና ኒው ጀርሲ። ስካት ስተርን ስለላከው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስስ 12 ላይ ከዋሽንግተን ዲሲ የሚተላለፉላችሁን የአሜሪካ ድምፅ የምሽቱ ዝግጅታችን ነው። አድማጮቻችንና ተመልካቾቻችን ዝግጅቶቻችን አሁንም እንደቀጠሉ ናቸው። አሁን የምሽቱ የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምናልፍበት ሰዓት ነው። የመጀመሪያው ቅንብራችንም የኦሮሞ ነጻነት ሰራዊትና የአማራ ፋኖ የሰላም ጥሪ አልተደረግልንም ማለታቸውን የተመለከተ ነው። የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሁሉን አቀፍ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉት ለአሜሪካ ድምፅ ተናግረዋል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን፣ እንዲሁም ኮሚሽኑ በመንግስት በጀት የሚንቀሳቀስ መሆኑን በመጥቀስ በገለልተኝነቱ ላይ ጥያቄ አነስተዋል። በተጨማሪም ህጋዊ በሆነ መልኩ በደብዳቤ የሚሆን በኢሜይል በምክር በኢሜይል በምክክር መድረኩ ላይ እንዲሳተፉ አለመጋበዛቸውን ተወካዮቻቸው ለአሜሪካ ድምፅ አስታውቋል። የድን ነው ዘገባው። ከተቋቋመ ሁለት ዓመታትን ያስቆጠረው የኢትዮጵያ ሀገራዊ የምክክር ኮሚሽን በሽግግር ፍትህና በሀገራዊ ሰላም ዙሪያ የሚሳተፉ አካላት የተለያዩ ሀገራዊ አጀንዳዎችን እንዲያዘጋጁ ከሳምንታት በፊት ጠይቋል። ይሁን እንጂ ኢትዮጵያ ውስጥ በአሁኑ ሰዓት በትጥቅ ትግል ላይ የሚገኙት የኦሮሞ ነጻነት ሰራዊትና የአማራ ፋኖ ምንም አይነት ሕጋዊ የሆነ የሰላም ጥሪ ግብዣ እንዳልደረሳቸው ለአሜሪካ ድምፅ ተናግረዋል። አቶ ማርሸት ጸሐዩ የአማራ ፋኖ በጎጃም ቃል አቀባይ ናቸው። መግለጫቸው ያወጡ የታጠቁ ኃይሎች ብለው ነው የሚጠሩት የታጠቁ ሀይሎች ሲሉ አልሸባብን ይሆን ሌሎች አሸባሪዎችን ይሆን ለነጻነት ተዋጊውን ፋኖን ይሆን የሰሜን ፓርክ ዘበኞችን ይሆን እኛ እናቀም። ስለዚህ የታጠቀ ሀይል ብለው ነው የሚጠሩት። መጀመሪያ እኛ ስም አለን፣ ፋኖ የሚል ስም አለን። በስማችንም አልጠሩንም ግብዣም አላደረጉልንም። በተመሳሳይ ተቀማጭነታቸው በካናዳ የሆነው የኦሮሞ ነጻነት ሰራዊት አማካሪ አቶ ጂሬኝ ጉደታ ይህ መደበኛ በሆነ መልኩ ስለ ሀገራዊ ምክክሩ ከኮሚሽኑ አባላት ጋር ከተወያዩት ውጭ የኦሮሞ ነጻነት ሰራዊት እስካሁን ድረስ ምንም አይነት መደበኛ ጥሪ እንዳልተቀበለ አስታውቀዋል። የሽግግር ፍትህ ወይም ደግሞ ትራንዚሽናል ጀስቲስ እና ናሽናል ዳያሎግ ምክክር የሚባለው ነገር ያው ለረዥም ጊዜ ስንሰማው ነበረ። ግብዣ ተደርጎላችኋል ወይ የሚለው ግብዣ ሳይሆን ኢንፎርማሌ የተከበሩ ሰዎች እዛ ምናቃቸው ከሽግግር ኮሚሽን ውስጥ ያሉ ያናገሩን አሉ። ኢንፎርማሊ የሆነ ንግግር ማለት ነው። ከዛ በተረፈ የተደረገልን ግብዣም የለም። ቢደረግልንም ኮሚሽኑን ራሱ አወቃቀሩ፣ ኢትዮጵያ ውስጥ ያለው ሁኔታ በአጠቃላይ ለእንደዚህ አይነት ጉዳይ የሚጋብዝ ስላልሆነ ምንም ትርጉም ያለው ጉዳይ አይሆንም። የአማራ ፋኖ በጎጃም ቃል አቀባዩ አቶ ማርሸት የአማራ ፋኖ በኮሚሽኑ አመሰራረት ላይና ገለልተኛነት ላይም እምነት እንደሌለው አስታውቀዋል። የሽግግር ፍትህ የሚባለው ተቋም ከአመሰራረቱ ነው ጥያቄያችን። ኛ መጀመሪያ ስፖንሰር የሚደረገው ከብልጽግና ነው። ሰዎቹ የሽግግር ፍትህ ኮሚቴ አባላት አመራሮቹ፣ ስራውን የሚያሳልጡት በሙሉ ከመንግስት ዩኒቨርሲቲዎች የተመለመሉ ሰዎች ናቸው። አበል የሚከፍላቸው ራሱ ስርአቱ ነው፣ ብልጽግና ነው። ሁኔታቸውን፣ ደህንነታቸውን የሚያስጠብቅላቸው ብልጽግና ነው። ለስብሰባ ለምክክር አዳራሽ የሚፈቅድላቸው ብልጽግና ነው። ስለዚህ የአንድ ወላጅ ልጆች ናቸው ማለት ነው። ስለዚህ አሁን ብልጽግና ለመውደቅ የቀረውን ጊዜ ለማራዘን ሲል የተፈጠረ ተቋም ስለሆነ በሽግግር ፍትህ ስም በመካካስ፣ በመነጋገር፣ በመወቃቀስ በናሽናል ዲያሎግ ስም ስርአትን የማስቀጠር ፕሮጀክት ስለሆነ እና ደግሞ ስርአቱ መቀጠል የለበትም እንደሌልትና ምን ስለምናምን የሽግር ስትን አንቀበለው። የኦሮሞ ነጻነት ተወካዩ አቶ ጅሬኝ ኮሚሽኑ ሲዋቀር አንስቶ ፓርቲያቸው አለመሳተፉም በዚህ የተነሳም የኦሮሞ ነጻነት ሰራዊት በኮሚሽኑ ላይ እምነት ሊያዳብር አለመቻሉን ይገልጻሉ። የፖለቲካ ጥያቄ አለን። የፖለቲካ ጥያቄ ትጥቅ እንድናነሳ ጋብዞናል። ስለዚህ ያንን ጥያቄ መንግስት መልስ ነው ብለው ከሚለው አካላት በሞላ ጋር ቁጭ ብሎ መነጋገር ያስፈልገዋል። ከተነጋገረ በኋላ ጋራ የሆነ ፍኖተ ካርታ አስቀምጦ ይህ ምክክር ወይም እርቅ ማን ያንን ሊያስተባበርልን ይችላል የሚለውን በጋራ ነው መመስረት የሚገባሽ። አንድ የመንግስት አካል ብቻውን ለናሽናል ዳያሎግ ኮሚሽን ሰው መድብ ያለው ብለው ሲል እዚሁ ጋር ነው ፍትሐዊነቱ የሚያቆመው ማለት ነው። ሌሎች አካላትም ሌሎች የፖለቲካ ድርጅቶችም የታጠቁ አካላትም ሁላቸውም አንድ ላይ ሊያቋቁሙት የሚገባ ነገር ነው ማለት ነው። ከዚያ በኋላ ከጦርነት ውስጥ ተወጥቶ ንግግር ኖሮ ከንግግሩ በኋላ በረዥም ጊዜ ውስጥ ህብረተሰቡ እየተነጋገረ እንዴት አድርጎ ቁስሉን እያዳነ እየተግባባ ሀገር እየገነባ ለወደፊት አብሮ መኖር ይችላል። ሚ ለረዥም ጊዜ የሚካሄድ ነገር ነው ናሽናል ዳያሎግ። ግን ወደ ናሽናል ዳያሎግ ለመግባት ራሱ መጀመሪያ ጦርነት መቆም መቻል አለበት። ጦርነት መቆም ብቻ አይደለም የሚዋጉት ሀይላዎች አንድ ላይ መጥተው ተነጋግረው የሆነ መግባባት ላይ መድረስ መቻል አለባቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዮናስ አዳይ በበኩላቸው ሁለቱም የትጥቅ ትግል ላይ የሚገኙት አካላት እንደ ሌሎች ፓርቲዎች ሁሉ ሀገራዊ የምክክር መድረኩ ላይ እንዲሳተፉ የሚጋብዝ ህጋዊ ደብዳቤ እንዳልተላከላቸው አምነው፣ ነገር ግን ይሄ የሆነው ህጋዊ አድራሻ ስለሌላቸው ነው በማለት መልስ ሰጥተዋል። በእርግጠኛ አጠቃላይ የሆነ ጥሪ አቀረብን እንጂ በተለይ በፍልሚያ ለሚገኙ ወንድሞቻችን፣ ወገኖቻችን ኦኤላይ ወይም ሮሞ ሊብሬሽን አርሚ እና ለፋኖ ነው በጽሁፍ ፎርማል የሆነ ትሪ እውነት አላቀረብንም። ያቀረብነው ምንድን ነው በሚዲያ ላይ መንግስትም ሆነ ፍኛ ላይ ያሉ ቻችን የአንድ ቤተሰብ ጥል ስለሆነ የኢትዮጵያ ቤተሰብ ወንድም ወንድሙ ላይ እየተነሳ እየተገዳደል ስለሆነ ያለአንዳች ቅድመ ሁኔታ ያውን ግጭቱን ጦርነቱን አቁመው ወደ ጠረጴዛ ዙሪያ መጥተው ልዩነቶቻችን በዚያው ፈተን ኢትዮጵያ ልን ገንባ የሚል ጥሪ አጠቃላይ ጥሪ ያቀረብነው እንጂ ስፐስቲፊክ አድርገን ፎርማል የሆነ ደብዳቤ ልነሱ አላቀረብንም። ፎርማል የሆነ ኦፊስም ስለማናውቅ ከዚህ የተነሳ ፎርማል የሆነ ወይም መደበኛ የሆነ ደብዳቤ ይዘን ጥሪ ለነሱ አላቀረብንም። ያቀረብነው ነው በሚዲያ ላይ ብቻ ነበረ። ከእነሱ ጋር ስማማለው። በሌላ በኩል በሀገራዊ ምክክር ኮሚሽኑ ላይ ከተነሱት ቅሬታዎች አንዱ ኮሚሽኑ የተዋቀረው በመንግስት ተነሳሽነት መሆኑ እንዲሁም የኮሚሽኑ አባላት ደሞዝና የስራ ማስኬጃ ወጪዎችም በመንግስት መሸፈናቸው ነው። ኮሚሽነሩ ዶክተር ዮናስ በዚህ ጉዳይ ላይ ሀገርን የሚመራ ፓርቲና ሀገረ መንግስትን ለይቶ መረዳት እንደሚገባ በመግለጽ ኮሚሽኑ እየተጠቀመ ያለው የኢትዮጵያን ሕዝብ የግብር ገንዘብ እንጂ የፓርቲን ገንዘብ አይደለም ይላሉ። ከእነሱ ብቻ ሳይሆን እዚህ ካሉትም እንደዛ አይነት ስሞታዎች፣ ጥያቄዎች ቀርበዋል። ምክንያቱም ያላችሁበት ጽህፈት ቤት መንግስት ነው የሚል ነው። በኢትዮጵያ አማርኛ ቋንቋ በተለይ ስቴትና ጋቨንመንት አገዛዝና ሀገረ መንግስት አንድ ላይ ስለሚደረጉ እንጂ ለእኛ ይከፍለን። ቢሮው ብልጽግና ትናንትና የገነባው አይደለም፣ የኢትዮጵያ መንግስት ነው። የኢትዮጵያ ሕዝብ በከፈለው መዋጮ ወይም ደግሞ ግብር የተሰራ ሕንጻ እንጂ ከአስር ሰላሳ ሀያ አመታት በፊት የተሰራ ሕንጻ ነው የሚያጠቀምበት። ያለት መዋጮ ነው፣ ከሕዝብ ገንዘብ ነው። በተመሳሳይ አሁንም ሕዝብን አገልግል ደግሞ ተብዬ ወደዚህ ሲጠራ እዚያም የሚከፈለኝ የሕዝብ ገንዘብ እንጂ የብልጽግና ወይም የአንድ አገዛዝ ወይም የኢህአዴግ የደርግ ወይ ለስላሴ አይደለም። ይሄ በሚገባ በግኒዘ ሚያዚያ አስራ ስድስት ሁለት ሺ አስራ ስድስት ዓመተ ምህረት የብሔራዊ ደህንነት ምክር ቤት ባወጣው መግለጫ የፕሪቶሪያውን ስምምነትና የሀገሪቱን ሕገ መንግስት በመጥቀስ ሀገሪቱ ሊኖራት የሚችለው አንድ መከላከያ ሰራዊት በመሆኑ የታጠቁ ኃይላት ትጥቃቸውን በመፍታት ወደ ሰላም ስምምነት እንዲቀርቡ ጥሪ አቅርቧል። የኦሮሞ ነጻነት ሰራዊት ተወካዩ ጂሬኝ ጉደታ ይህንን ጥሪ እንደማይቀበሉ ገልጸው መንግስት ለማሸነፍ እንጂ መተማመን እንዲኖር እየሰራ አይደለም ሲሉ ከሰዋል። አቶ ጅሬኚ የኦሮሞ ነጻነት ሰራዊት ለውይይት እንዲቀርብ መሟላት የሚገባቸውንም ነገሮች አጋርተዋል። ህብረተሰቡ ጦርነት ውስጥ ነው ያለው። እነሱ በድርድር እንኳን ሲመጡ ሳይቀር ጦርነት ወጥ ነው ኦፕሬሽን አዘጋጅተው ድሮን አቀናጅተው ድርድር ላይ ስንቀመጥ ብዙ ጊዜ ጦርነቶች ነበሩ የነበሩት እና መተማመን እንዲኖር ሳይሆን አለመተማመን እንዲነግስ ነው የሚፈልጉት። ለምን ምክንያት እንደሆነ አይታወቅም። ድርድሩንም እነሱ የሚፈልጉት ለማሸነፍ፣ ለመደምሰስ፣ እንደዚህ አይነት ፖለቲካ ነው ይዘው የሚጓዙት ማለት ነው። ስለዚህ ከመንግስት አካል ለድርድር ለሰላም ቁርጠኝነቱ ቢኖር መደረግ የሚገባው ነገር ከጦርነት መውጣት፣ መላቀቅ፣ ወደ ህብረተሰቡ ሄደው ህብረተሰቡ ላይ ተኩሰው መግደል ማቆም፣ የሰብአዊ እርዳታዎች እንዲቀርቡ በር መክፈት፣ የፖለቲካ እስረኞችን መፍታት፣ የፖለቲካ ድርጅቶች ራሳቸውን የሆነ ምንድን ነው፣ ኦፊስ መክፈት እንዲችሉ ማድረግ። ምንድን ነው፣ ህብረተሰቡ ኮንፊደንስ እንዲኖረው ማድረግ መቻል ነው የሚያስፈልገው። ቴሮሪስት ናችሁ ብለው በፓርላማ ያስቀመጡትን ነገር እንዲነሳ ማድረግ፣ እንደዚህ እንደዚህ አይነት ነገሮች ነው ማድረግ የሚገባቸው። በተመሳሳይ የአማራ ፋኖ በጎጃም ተወካዩ አቶ ማርሸትም ቀጠኛ፣ በሚሊዮን ጠመንጃ አንስተን የሰው ህይወት እየገበርን መድረስ ያለብን አላማ ላይ እንደርሳለን ብለን እየተፋለምን ባለንበት ሰዓት ጠመንጃችሁን ጣሉና ወደ ምክክር ነው የሚል ሀሳብ ነው የተነሳው። ይሄ ደግሞ በዓለም ታሪክ የሌለ ተደርጎ የማይታወቅ ነገር ነው። ሚኒመም የምንጠይቃቸው ቅድመ ሁኔታዎች ከተሟሉ ለድርድር ልንቀርብ እንችላለን እንጂ ለምክክር አንቀረብም። ከዚያ በፊት እንመካከር ከተባለ አትሊስት የበደልን የጨፈጨፈንን ስርዓት ጥለን ከዚያ በኋላ እንደ ሀገር እንደ ኢትዮጵያ አንድ ቁመና ያለው ኢትዮጵያውያንን የሚመጥን ዘመኑን የሚዋጅ መንግስት ካቆምን በኋላ የበደለ ይክሳል፣ የቀማ ይመልሳል፣ የሚጠጣ ይጠጣል ጠይቃል። ከዚያ በኋላ ነው ወደ ናሽናል ዲያሎግ የምንገባው። ነገር ግን ስርአቱ እየጨፈጨፈ ባለበት ሰአት፣ የሀገር ሀብት እየዋደመ ባለበት ሰአት፣ ፋኖ ብቻውን ጠመንጃውን ጥሎ ከስርአቱ ጋር ለመነጋገር ዝግጁ አይደለም። እኛ አንነጋገርም። በዚህ ጉዳይ ላይ አስተያየታቸውን የሰጡን ኮሚሽነር ዶክተር ዮናስ፣ ይህ የመንግስት ጥሪ እንጂ የእኛ አይደለም። እኛ የተኩስ አቁምን እንጂ መሳሪያ ጣሉ አላልንም ብለዋል ነውና ስለዚህ ግጭትን የሚያስወግድ ነገር ወደ ሰላም የሚያመጣ ማንኛውንም እንቅስቃሴ በእነሱም በኩል በመንግስት በኩል እንደግፋለን። ዛሬ ግን ቴክኒካል ሾዎቹን እነዚህም በተመለከተ ከመንግስት ተገቢ ምላሽ አገኛለች የምል ጽኖ እምነት አለኝ። ዛ እንዲያውም ተኩሱ አቁማቸው ጦርነቱን አቁማቸው ልታችሁም ወደ ምክክር ነው ነው የሚያደርገ የነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ የአማራ ፋኖንና የኦሮሞ ነጻነት ሰራዊትን ለሀገራዊ ምክክሩ ለመጋበዝ እንደ ኢትዮጵያ ቀይ መስቀል ያሉ ተቋማትን ለማነጋገር ተቋማቸው እየጣረ መሆኑንም ጨምረው ተናግረዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ያደገረመው ከዋሽንግተን ዲሲ ቀደም ሲል ኤደን ገረማው የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ ተወካዮችንና የሚመለከታቸው የምክክር ኮሚሽን ኃላፊዎችን አናግራ ያጠናቀራችሁን ዘገባ ነበር ወደ እናንተ ያደረስ ነው። አሁን ደግሞ በቀጣይ ባህልና ማህበረሰብ ቅንብራችን ይቀጥላል። የዛሬው ባህልና ማህበረሰብ ቅንብራችን የዩናይትድ ስቴትስና የኢትዮጵያን የዘመና ግንኙነት የሚዘክር አውደሪ መከፈቱን ይመለከታል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የሁለቱን ሀገራት የ120 ዓመታት የሁለትዮሽ ግንኙነት የሚዘክር አውደሪ አዘጋጅቷል። አውደሪው በሁለቱ ሀገሮችና ህዝቦች መካከል ያለውን ዘላቂ ጠንካራ የረጅም ጊዜ ጥብቅ ትስስር እንደሚያሳይ የዩናይትድ ስቴትስ አምባሳደር ኸርቪን ማሲንጋ ተናግረዋል። ኬኔዲ አባተ ዝርዝር አለው። ከ120 ዓመታት በፊት በወርሃ ታህሳስ 1896 ዓ.ም እንደ አውሮፓውያኑ 1903 ኢትዮጵያና ዩናይትድ ስቴትስ ዲፕሎማሲያዊ ግንኙነት አሃዱ ብለው የጀመሩበት ጊዜ ነው። ኢትዮጵያ የጣሊያን ወራሪ ጦርን በአድዋ ድል ካደረገች ከወራት በኋላ በወቅቱ የዩናይትድ ስቴትስ ፕሬዝዳንት ቴዎዶር ሩዝቬልት ወደ ኢትዮጵያ የተላኩት ዲፕሎማት ሮበርት ፒስኪነር ከንጉሰ ነገስት ዳግማዊ አጼ ምኒልክ ጋራ የንግድ ስምምነት ተፈራረሙ። ይህ ፊርማ ለ120 ዓመታት ለዘለቀው የሀገራቱ የዲፕሎማሲ ግንኙነት መጀመሪያ ሆኖ ተመዝግቧል። የሁለቱ ሀገራት ግንኙነት የተጀመረበትን 120ኛ ዓመት በመዘከር ላይ የሚገኘው በኢትዮጵያ የዩናይትድ ስቴትስ ኤምባሲም ረዥሙን የሁለትዮሽ ግንኙነት ታሪክ የሚያስቃኝ የፎቶ አውደ ርዕይ አዘጋጅቷል። በብሔራዊ ሙዚየም የተዘጋጀውን የፎቶ አውደ ርዕይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋና የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ትናንት ረቡዕ ሚያዝያ 30 ቀን 2016 ዓ.ም ት ለጎብኚዎች እይታ መርቀው ከፍተዋል። አምባሳደር ማሲንጋ በመክፈቻ ንግግራቸው አውደ ርዕይ የሁለቱን ሀገራት የረዥም ዓመታት ትብብርና ትስስር የሚጠርግ ስለመሆኑ ገልጸዋል። ይህ አውደሪ በሁለቱ ሀገራትና ህዝቦች መካከል ያለውን ዘላቂ ትስስር የሚያሳይ ነው። በእነዚህ በተመረጡ ፎቶግራፎች አማካይነት በሁለቱ ሀገሮቻችን መካከል በተለያዩ ዘርፎች ማለትም በጤና፣ በትምህርት፣ በግብርናና በኢኮኖሚ ልማት መስክ ያሉ መሰረቶችንና ትስስሮችን እናከብራለን። እያንዳንዱ ምስል ሁለቱን አገሮቻችን አንድ የሚያደርጓቸውን ጠንካራ፣ ጽኑና የረዥም ጊዜ ትስስርን ለማስታወስ የሚረዳ ነው። የቱሪዝም ግርማ ደግሞ ተከታዩም ብለዋል። ዛሬ ኢትዮጵያ ከሳህራ በታች ካሉ የአሜሪካ የቅርብ አጋር ሀገራት መካከል ናት። የኢኮኖሚ ልማት፣ ደህንነት፣ ጤናና ትምህርትን ጨምሮ በተለያዩ የትብብር መስኮች በጋራ እንሰራለን። በባህልና በሕዝብ ለሕዝብ መስኮች ያሉን ግንኙነቶችም ከጊዜ ወደ ጊዜ እያደገ ነው። የዛሬው የፎቶ አውደ ርዕይም በኢትዮጵያና በአሜሪካ መካከል በዘለቀው የረዥም ጊዜ ግንኙነት ውስጥ ቁልፍ ሁነቶችን የሚያሳዩ ማራኪ ምስሎች የሚታዩበት ነው። በአውደርዩ ዳግማዊ ንጉሠ ነገሥት አጼ ምኒልክ እና ሮበርት ስኪነር የንግድ ስምምነት ከተፈራረሙበት ጊዜ አንስቶ እስካሁን ድረስ በሁለቱ አገራት መካከል ያሉ ዋና ዋና ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና የህዝብ ለህዝብ ግንኙነቶችንና ትብብሮችን የሚያሳዩ ምስሎች ለእይታ ቀርበዋል። ለስምምነት ፊርማው ስኪነር እንደ አውሮፓውያን አቆጣጠር በ1903 ወደ አዲስ አበባ ሲገቡ የተደረገላቸውን አቀባበል ንጉሠ ነገሥት ቀዳማዊ አጼ ኃይለስላሴ እንደ አውሮፓውያኑ በ 1954 ዋይት ሀውስን ሲጎበኙና ይህን በማድረግም የመጀመሪያው የአፍሪካ መሪ መሆናቸውን፣ ፋሽስት ጣሊያን በኢትዮጵያ ዳግም ወረራ በመፈጸም ያደረሳቸውን በደሎች በመቃወም አሜሪካውያን በኒውዮርክና ሺካጎ በ1935 ሰልፍ ማድረጋቸውን፣ በዚሁ ዓመት አፍሪካ አሜሪካዊው ጆን ቻርለስ ሮቢንሰን ከፋሽስት ጣሊያን ጋራ በሚደረገው ውጊያ ኢትዮጵያን ለማገዝ በፈቃደኝነት ከሺካጎ መምጣቱንና የኢትዮጵያ አየር ኃይል መሪ ተደርጎ በውጊያው መሳ መሳተፉን የሚያሳዩ ምስሎች በአውደርዩ ከሚገኙት መካከል ናቸው። በኢትዮጵያ የዩናይትድ ስቴትስ ተጠባባቂ ምክትል አምባሳደር ናኦሚ ፌሎስ አውደርዩ ዲፕሎማሲያዊ ግንኙነትን ከማንጸባረቅ ያለፈ ፋይዳ አለው ይላሉ። አውድሪው በትዕይንቶቹ ለማሳየት ተስፋ ያደረገው በዩናይትድ ስቴትስ እና በኢትዮጵያ መካከል ያለው ጥልቅና ዘርፈ ብዙ ግንኙነቶችን ነው። የግንኙነቱንም ቀጣይነትም እንዲሁም በብዙ ዘርፎች በተለይም በጤና በግብርናና በትምህርት ላይ ትኩረት በማድረግ እንተባበራለን። ስለዚህ ለማሳየት እየሞከርን ያለው ዲፕሎማሲያዊና የመንግስት ለመንግስት ግንኙነት ብቻ ሳይሆን ጥልቅ የሕዝብ ለሕዝብ ግንኙነትንም ነው። የሁለቱ ሀገራት ግንኙነት ቁልፍ ከሆኑት ምሰሶዎች መካከል አንዱ ጥልቅ የሆነው የህዝብ ለህዝብ ግንኙነታችን ነው። ስለዚህ አንዳንድ ጊዜ ከመንግስታት የእርስ በርስ ግንኙነት ይልቅ የበለጠ ውጤታማው ይሄ ነው። ትናንት ረቡዕ በብሔራዊ ሙዚየም የተከፈተው ይኸው አውደ ርዕይ እስከ ግንቦት 18 ቀን ለጎብኚዎች ክፍት ሆኖ ይቆያል። በመቀጠልም በአዲስ አበባ ዩኒቨርሲቲና በሀያት ሪጀንሲ ሆቴልም ለእይታ እንደሚቀርብ ተጠባባቂ ምክትል አምባሳደሯ ናኦሚ ፌሎስ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ወደ ቀጣዩ ቅንብራችን ስናልፍ የቻይናው ፕሬዚዳንት ሺጂንፒንግ ለሁለት ቀናት በፈረንሳይ ያደረጉት ጉብኝት ትላንት ማክሰኞ አጠናቀዋል። ፕሬዚዳንታዊ ጉብኝቱ ከአምስት ዓመታት በኋላ ወደ አውሮፓ ሲደረግ የመጀመሪያው ነው። ሄነሪ ሪጅዌል እንደዘገበው ቻይናና አውሮፓ ግንኙነታቸውን ለማስተካከል ፍላጎት እያሳዩ ናቸው። ይሁንና የንግድ አለመግባባቶችና ቤጂንግ ለሩሲያ የምታደርገው ድጋፍ ትልቅ እንቅፋት ጋርጦባቸዋል። በሄነሪ ሪጅዌል የተጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የፈረንሳዩ ፕሬዝደንት ኢማኒኤል ማክሮን የቻይና አቻቸውን ፕሬዝደንት ሺንን ትላንት ማክሰኞ የሴት አያታቸው አገር ክልል ወደሆነችው ወደ ፔሬኒስ ተራሮች ጋብዘዋል። ሺ ጂንፒንግ ከአምስት ዓመታት በኋላ አውሮፓን ሲጎበኙ የመጀመሪያቸው ነበር። ከዚያን ጊዜ ጀምሮ ግንኙነቱ እየሻከረ መጥቷል። አውሮፓ ቤጂንግ እንደ ኤሌክትሪክ ተሽከርካሪዎች ባሉ ዘርፎች የራስዋን ኩባንያዎች እየደጎመች የእነሱን ኢንዱስትሪዎችን ትቀንሳለች ስትል ትወቅሳለች። ፕሬዚደንት ማክሮን ግንኙነቱ በመከባበር እና መግባባት ላይ የተመሰረተ መሆን አለበት ይላሉ። mutuel réciproque ይህ ለእርስ በርስ መከባበር መግባባትና ክፍት የንግድ ልውውጥ እንዲቀጥል የማድረግ ፍላጎት ነው። በማንኛውም ጊዜ በታሪፍ የእርዳታ ወይም የገበያ ተደራሽነት ሙሉ በሙሉ ፍትሐ መሆኑን ማረጋገጥ ነው። የቻይና ጥናት ተቋም ዳይሬክተር ስቲቭ ሳንግ ሺ ወዲያውኑ የደረሱበት ምንም አይነት ስምምነት የለም ይላሉ። ሺ ጂፒንግ ቻይና ከአቅም በላይ የሆነ ችግር እንዳለባት አይሰማቸውም። ለምሳሌ በቻይና ኤሌክትሪክ ተሽከርካሪዎች ጉዳይ ላይ የአውሮፓ አቋም ምክንያታዊ እንዳልሆነ ይሰማቸዋል። እንደገና ደግሞ ከፈረንሳይ ጋር ለመገናኘት እየሞከሩ የቻይና መኪና አምራች ኩባንያ ፈረንሳይ ውስጥ እንዲቋቋም ይጥራሉ። የምዕራቡ ዓለም ሀገራት በንግድ ልውውጥና የጦር መሳሪያ ለማምረት የሚያገለግሉ ድርብ ጥቅም ላይ የሚውሉ ዕቃዎችን በመሸጥ ቻይና የሩሲያን የዩክሬን ወረራ ትረዳለች ብለው ይከሳሉ። የቻይና መሪ ሺ ጂንፒንግ ይህን አይቀበሉትም። ቻይና የቀውሱ ፈጣሪ ወይም ወገን ወይም የጦርነቱ ተሳታፊ አይደለችም። ይሁን እንጂ በወንዙ ማዶ እሳት ሲነድ ዝም ብለን የምንመለከት ብቻ ሳይሆን ሰላምን ለማስፈን ንቁ ሚና ስንጫወት ቆይተናል። የአውሮፓ ፓርላማ የፖሊሲ አማካሪ ኢጎር ሜርሄም ኢሬ ይህ በግልጽ ውሸት ነው፣ የአውሮፓ መሪዎች ጠንከር ያለ መስመር ማስመር አለባቸው ይላሉ። በእርግጥ ያልተሳካላቸው ነገር ቻይና የሩሲያን የጥቃት ጦርነት መደገፏ ምን ዋጋ እንደሚያስከፍላት ለሺ ጂንፒንግ በትክክል መግለጽ ነው። እሱ ግልጽ ነው። ማለቴ ባይሆን ኖሮ በአውሮፓ ሕብረት ማዕቀብ ዝርዝር ውስጥ አራት የቻይና ኩባንያዎች አይኖሩም ነበር እና ሁኔታው ከዚህም በላይ በጣም ሰፊ ነው። ቻይና ወደ ሩሲያ የምትልከው ምርት ከአመት ዓመት ወደ 45 በመቶ ገደማ ጨምሯል። የአውሮፓ ሕብረት ኮሚሽን ፕሬዚደንት ኡርሱላ ቮንደርላይን ቤጂንግ በሩሲያ ላይ ያላትን ተጽዕኖ ሁሉ እንድትጠቀም ያሳስባሉ። አውሮፓና ቻይና ለሰላምና ደህንነት የጋራ ፍላጎት እንዳላቸው ተስማምተናል። ተንታኙ መርሃይም ኤሬይ አውሮፓ ስለ ቤጂንግ ምኞቶች ያላት መረዳት ከእውነታው ጋር የተገናዘበ መሆን አለበት ይላሉ። የትም ቦታ ብመለከት፣ ከአፍሪካ እስከ ደቡብ ቻይና ባህር፣ ከዚያም እስከ ዩክሬን ድረስ ቻይና ጎጂ ሚና እየተጫወተች ነው። በእነዚህ ጉዳዮች ላይ የጋራ ጉዳዮችን አላየውም። ሺ ትላንት ማክሰኞ ምሽት ላይ ሰርቢያ ደርሰዋል። ሰርቢያ በባልካን አገሮች የቤጂንግ የቤልተን ሮድ የኢንቨስትመንት ፕሮግራም ቁልፍ አጋር ናት። በዚህ ሳምንት መገባደጃ ላይ ሺ ወደ አንጋሪ ያቀናሉ። ሃንጋሪ የአውሮፓ የቅርብ አጋር ስትሆን በአውሮፓ ሕብረትና በቻይና ፖሊሲ ላይ የረዥም ጊዜ መሰናክል ሆና ቆይታለች። ካሜሮን ውስጥ በመንግስት የሚተዳደር ትምህርት ቤት በእጽዋት ላይ የተመሠረተ ሥጋ እንዴት ማምረት እንደሚቻል ተማሪዎቹን በማስተማር ላይ ይገኛል። አንዟን ከዋያው እንዲያጠናቀረችው ዘገባ ሀብታሙ ስዩም ያቀርበዋል። የያውንዴ ስድስት የሴቶች ማሰልጠኛ ማዕከል ተብሎ በሚጠራው ተቋም ዛሬ ተማሪዎችና እንግዶቻቸው እጽዋትን መሠረት ያደረገውን ምርት የአኩሪ አተር ስጋ እየተመገቡ ነው። በሜሪ ኖዌል አቤና በዚህ ስፍራ የተሰራ ነው። እሳቸው መንግስት የሚያስተዳድረው የሙያ ትምህርት ቤት ኃላፊ ናቸው። ከህዝቡ መካከል የተወሰነው እጽዋትን መሰረት ያደረጉ ከአኩሪ አተር የሚሰሩ የስጋ ተዋጽኦችን ቢመገብ የአየር ንብረት ለውጥን ለመዋጋት አስተዋጽኦ ያደርጋል። ተመራማሪዎች እንደሚሉት ስጋ፣ በተለይ ደግሞ የከብት ስጋ የዓለም ሙቀት መጠንን መጨመርን ከሚያስፋፉት መካከል ይመደባል። ላሞች ሚቴን የተባለ ከባቢ አየርን የሚጎዳው የግሪን ሃውስ ጋዝ ምንጮች ናቸው። ለግጦሽ መሬት ተብለው ደኖች ሲጨፈጨፉ ካርቦን ዳይኦክሳይድ ጋዝ ወደ ከባቢ አየር ይለቀቃል። ችግሩን ለመመከት አቤና ከአኩሪያተር የሚሠራው ሥጋ እንዴት እንደሚዘጋጅ ለማስተማር ወስነዋል። ሂደቱ አኩሪያተርን ከማጠብና ከማጽዳት ይጀምራል። አቤናና ተማሪዎች የአኩሪ አተር ቡሆ ካዘጋጁ በኋላ ካሮት፣ ፐርስሊና ሌሎች የአትክልት አይነቶችን ይጨምሩበታል። በዚህ ሂደት ውስጥ ተማሪዎች እጽዋትን መሠረት ያደረገው የስጋ ተዋጽኦ ያለውን የሥነ ምግብ ጠቀሜታም ይረዳሉ። ክሌሜንት ጎይኒ ከተማሪዎች መካከል አንዷ ናት። የአኩሪአተር ስጋ እንዴት ማዘጋጀት እንደሚቻል መማሬ በተፈጥሯቸው የእንስሳት ስጋ መመገብ የማይችሉ ሰዎችን ለመርዳት ያስችለኛል። በርካታ ንጥረ ነገሮች እንዳሉት የተነገረለትን የአኩሪአተር ስጋ መመገብ አማራጭ ይሆናቸዋል። የአኩሪአተሩና የአትክልቱ ድብልቅ ለአንድ ሰዓት ያህል እንዲቀመጥ ከተደረገ በኋላ እንደ መደበኛው ስጋ ሊጠበስ ይችላል። የከባቢ አየር ጥበቃ ባለሥልጣናት ጠቀሜታውን ይዘረዝራሉ። ክሪስቶፍ ብሪንግ የካሜሮን አካባቢ ጥበቃ ባልደረባ ናቸው። ዋናው ቁልፍ ነገር የጋዝ ልቀትን መቀነስ ነው። የአየር ንብረት ለውጥን ለመዋጋት ከተቀመጡ ዓላማዎች መካከል አንዱ ነው። የሥጋ ምርት ሂደት ከካርበን አሻራ ረገድ የሚያስከትለውን እንዲሁም አማራጭነት የተቀመጠው አኩሪ አተር የግሪንሃውስ ጋዝ ልቀትን በተመለከተ የሚኖራቸውን ተጽዕኖ ማነጻጸር በእጅጉ ያስፈልጋል ነው ያሉት። የአየር ንብረት ተመራማሪዎች ብዙ የእጽዋት ተዋጽዖችንና አነስተኛ እንስሳትን መመገብ በእጅጉ ቀላል፣ ርካሽ እንዲሁም ሰዎች በአካባቢያቸው ላይ ያላቸውን ተጽዕኖ ለመቀነስ ዝግጁ የሆነው መንገድ ነው ይላሉ። አኩሪያተር ምርቶችን በተመለከተ ባያ ወንዴ ወዳጆቻቸው በዝተዋል። እስካሁን ድረስ ሰዎች አኩሪያተርን የሚጠቀሙት ለሕፃናት ገንፎ ለማዘጋጀት ነበረ። አሁን ላይ ግን እጽዋትን መሰረት ያደረጉ የስጋ ምርቶች የአገሬው ሰው የምግብ ባህል አካል እየሆኑ ነው። የምሽቱ ዝግጅቶቻችን ተጠናቀዋል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከሁለት አስርት ዓመታት በፊት በዘር ማጥፋት ጥቃት ሶስት መቶ ሺህ የሚሆኑ ሰዎች በተገደሉባት በሱዳን ዳርፉር ክፍለ ግዛት የጅምላ ጭፍጨፋ ሊደገም ነው የሚል ፍርሃት መንገሱን በማመልከት የዛሬው ርዕሰ አንቀጽ ጽሁፉን ይጀምራል። በዳርፉር ኤልፋሽር ከተማ ላይ ጥቃት ሊከፈት ነው የሚል ስጋት መኖሩን ያመለከተው ርዕሰ አንቀጹ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የተደቀነውን ስጋት በሚመለከት የተናገሩትን እንደሚከተለው አስፍሮታል። ዳርፉር ውስጥ ታሪክ እንደገና እጅግ አስከፊ በሆነ መንገድ ራሱን ሊደግም ነው። አልፋሽር ላይ የሚሰነዘር ጥቃት አስቀድሞውም ባለው መከራ ላይ ሌላ መከራ ያስከትላል። የተደቀነው እጅግ ከባድ የሆነ ቀውስ ነው። በመሆኑም ተጨማሪ ሞትና ውድመትን ለመከላከል በአስቸኳይ አምስት እርምጃዎች መውሰድ ያስፈልጋል። አንደኛ፣ የፈጥኖ ደራሽ ድጋፍ ሰጪው ኃይል አርኤስኤፍ የአልፋሽር ከበባውን እና ወታደራዊ ኃይል ማከማቸቱን ማቆም አለበት። ከተማዋ ላይ የሚያደርሰውን ማናቸውንም ጥቃት ሊያቆም ይገባል። ሁለተኛ፣ ሱዳን ውስጥ ያሉ የታጠቁ ተዋናዮች በሙሉ ዓለም አቀፍ ሕግጋትን ማክበር እና ሲቪሎችን ከጥቃት መጠበቅ አለባቸው። ሶስተኛ ሁሉም የቀጣናው ሃያላን ለሁለቱም ወገኖች የጦር መሳሪያ መስጠታቸውን በተባበሩት መንግስታት ድርጅት በተጣለው የጦር መሳሪያ ማዕቀብ በሚጠይቀው መሰረት ማቆም አለባቸው። አራተኛ ተፋላሚዎቹ ወገኖች የዚህ ግጭት መፍትሄ የጦር ሜዳ ላይ የሚገኝ ስላልሆነ በቀጥታ መደራደር ይኖርባቸዋል። በመጨረሻም ሁሉም ወገኖች የሰብዓዊ ረድኤት ያለ ገደብ እንዲገባ መፍቀድ አለባቸው። ሱዳን ውስጥ አምስት ሚሊዮን ሕዝብ የረሃብ ቸነፈር አፋፍ ላይ ነው ያለው። በብዙ አስር ሚሊዮኖች የሚቆጠሩ ሰዎች አስቸኳይ እርዳታ የሚፈልጉ ናቸው። የሱዳን ሕዝብ በዚህ የመከራ ጊዜው ይደርሱልኛል ብሎ እምነቱን በእኛ በሁላችንም ላይ ጥሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር። አስማማየ ነው እያስተናገድኳችሁ። አብራ ያመሻውኝ በስቱዲዮ ቅንብሮ ኤልያስ አስማረ፣ የፕሮግራም ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።